ወደ መጽሔቱ ክፍለ ጊዜ እናልፋለን። አድማጮች በኤርትራ የሚካሄደውን የሰብአዊ መብት ረገጣ ጉዳይ እንዲመረምር በተባበሩት መንግስታት ድርጅት የተሰየመው መርማሪ ኮሚሽን የኤርትራ መንግስትና ወታደራዊ ኃይሏ ይፈጽማሉ ያላቸውን ዘርፍ ብዙ ወንጀሎች መዝግቧል። የኤርትራ መሪዎች በዓለም አቀፍ የወንጀል ችሎትና በሌሎች የፍትህ መድረኮች ቀርበው እንዲዳኙ መርማሪ ኮሚሽን ሀሳብ አቅርቧል። የአሜሪካ ድምፅ ራዲዮ ዘጋቢ ጄፍሪ ያንግ ያቀናበረውን ዘገባ አዳነች ፍስሐ ታቀርበዋለች። አጭሩ የኤርትራ ታሪክ በኃይል ተጠቃሚነት የተሞላ ነው። በቀይ ባህር ላይ የምትገኘው የአፍሪካ ቀንድ ሀገር እንደ አውሮፓ አቆጣጠር በ1993 ዓ.ም ከኢትዮጵያ ተገንጥላ ነጻ ሀገር ከሆነችበት ጊዜ አንስቶ ከሌሎች ጋር መጋጨት ብቻ ሳይሆን በአገር ውስጥም ከፍተኛ ጭቆና የሚፈጸምባት ሀገር ሆናለች። ኤርትራ እስካሁን ባለው ጊዜ አንድ ፕሬዝደንት ኢሳያስ አፈወርቂን ብቻ ነው ያየችው። እሳቸውና ምስጢራዊነት የሰፈነበት ቡድናቸው በመላ የሀገሪቱ የ23 ዓመታት ታሪክ ስድስት ሚሊዮን የሚሆነውን ሕዝብ ረግጠው ሲገዙ ኖረዋል። በአሁኑ ወቅት ታዲያ በተባበሩት መንግስታት ድርጅት የተሰየመው መርማሪ ኮሚሽን ሄግ ያለው ዓለም አቀፍ የወንጀል ችሎት የኤርትራ ሲቪልና ወታደራዊ አመራርን ለፍርድ እንዲያቀርብ ጥሪ አድርጓል። የኤርትራን የሰብአዊ መብት አያያዝን የመረመረው ኮሚሽን ሊቀመንበር ማይክ ስሚት ስለ ኮሚሽኑ ጥናት ውጤት ያብራራሉ ሪፖርት ያወጣነው ዘገባ ኤርትራ ውስጥ በስብና ላይ የተፈጸሙ ወንጀሎች ተደርገው የሚታዩ ዘርፈ ብዙ ወንጀሎችን መዝግቧል። የባርነት ተግባር እንደሚፈጸም ተረድተናል። ላልተወሰነ ጊዜ እስራት እንዳለ አውቀናል። ግድያ እንዳለ ተገንዝበናል። የማዋከብና የአስገድዶ መድፈር ተግባሮች እንደሚፈጸሙ፣ ሰዎች በወጡበት እንዲቀሩ የማድረግ ወንጀሎች እንዳሉም ተረድተናል። እነዚህ ሁሉ ከባድ ወንጀሎች ናቸው። ኮሚሽኑ ያቀረባቸው ግኝቶች ከአንድ ዓመት በፊት ካወጣው ሌላ ዘገባ ጋር ይመሳሰላሉ። የኤርትራ መንግስት ዘገባውን አልተቀበለውም። ኮሚሽኑ ተፈጸሙ ስለሚላቸው ወንጀሎች እዛ ሄዶ ራሱ እንዲያጣራ ቢጠይቅ የኤርትራ መንግስት አልፈቀደለትም። ስለሆነም ኮሚሽኑ ያወጣው ዘገባ በአብዛኛው ከአገር ከወጡ ኤርትራውያን ስደተኞች ጋር ባደረጋቸው ቃለ መጠይቆች ላይ የተመሰረተ ነው። አዲሱ ዘገባ ፕሬዝደንት ኢሳያስ አፈወርቂንም ሆነ ሌሎች ወታደራዊ ባለስልጣኖችን በስም አይጠቅስም። ብሮንዊን ብሩተን የተባሉ በአትላንቲክ ካውንስል የጥናትና ምርምር ክፍል የሚሰሩ ተንታኝ ታዲያ የመርማሪው ኮሚሽን ዘገባ ሰዎችን በስም ባለመጥቀሱ ያቀረበው ምክረ ሐሳብ ክብደትን ያዳክማል ብለዋል። If they've documented crimes against humanity, then they should be able to say who perpetrated them. በስብእና ላይ ስለተፈጸሙ ወንጀሎች ከመዘገቡ ክሱ እጅግ ከባድ በመሆኑ የፈጸማቸው ማን እንደሆነ ለመጥቀስ መቻል አለባቸው። ወንጀሉን በመፈጸም ተግባር መጠቀስ ያለባቸው ሰዎች ዝምዝርዝር በዘገባው ውስጥ ተካቶ ለማየት እጠብቃለሁ። ሌሎች የሰብአዊ መብት ተሟጋች ቡድኖች ግን የተለየ አመለካከት አላቸው። ሂማን ራይትስ ዋች የተባለው የሰብአዊ መብት ቡድን ምክትል ስራ አስኪያጅ ሌዝሊ ሌፍኮው የጦርነት ወንጀል በመፈጸም ተግባር የሚጠረጠሩት ሰዎች ስም ያልተጠቀሰበት ምክንያት አለ ይላሉ። ብዙ ምክንያቶች አሉ። አንደኛው ምክንያት ወንጀል የፈጸሙትን ሰዎች አስመልክቶ ያላቸው ማስረጃ ስማቸውን ለመጥቀስ የሚያስችል ያህል ቀጥተኛና ተጨባጭ ባለመሆኑ ሊሆን ይችላል። ሌላው ደግሞ በአሁኑ ወቅት ሰዎቹን በስም በመጥቀስ ማስጠንቀቂያ ሊሰጧቸው ስላልፈለጉ ሊሆን ይችላል። ምክንያቱም ባህሪያቸውን እንዲለውጡ ሊያደርጋቸው ይችላልና። ሌስሊ ሌፍኮ አያይዘውም በስም የሚጠቀሱት ሰዎች አስቀድመው ካወቁ ወደ ሌላ ሀገር የመጥፋት እርምጃ ሊወስዱ ይችላሉ ብለዋል። ለምሳሌ የቻድ ፕሬዚደንት ሂሰን ሀብሬ እንደ አውሮፓ አቆጣጠር በ1990 ዓ ም ከስልጣን ከተገለበጡ በኋላ ወደ ሴኔጋል ሸሹ ሲሉ ሌዝሊ ሌፍኮ አስገንዝበዋል። ሒሰን ሀብሬ የአፍሪቃ ህብረት ችሎት እድሜ ይፍታህ ፈርዶባቸው ይግባኝ እያሉ መሆናቸው ይታወቃል። በሂሰን ሀብሬ ላይ የተሰጠው ብይን አውንታዊ ገጽታ ቢኖረውም ሌሎች በጦርነት ወንጀል የሚጠረጠሩ ሰዎችን ለፍርድ ማቅረቡ ቀላል እንደማይሆን ሌፍኮ አስገንዝበዋል። የሱዳን ፕሬዝደንት ዑመር አልባሽር በዓለም አቀፍ የወንጀል ችሎት ክስ ከተመሰረተባቸው ዓመታት አልፈዋል። ሆኖም ወደ ውጭ ሀገራት በሚያደርጉት ጉዞ በችሎቱ የወጣባቸውን የስራት ማዘዣ በይፋ ረግጠው ሲያልፉ ቆይተዋል። የኤርትራ ጉዳይ ደግሞ ሌሎች የተወሳሰቡ ነገሮች አሉበት። ኤርትራ ነጻ ሀገር ከሆነች ብዙም ሳትቆይ ከኢትዮጵያ ጋር ግጭት ውስጥ ገብታለች። እንደ አውሮፓ አቆጣጠር ከ1998 እስከ 2000 ዓ ም በነበረው ጊዜ ውስጥ የድንበር ውጊያ አካሂደዋል። በውጊያውም በ8000 የሚገመቱ ሰዎች አልቀዋል። አሁንም ቢሆን በየጊዜው አነስተኛ የተኩስ ልውውጦች ሲካሄዱ ቆይተዋል። የሁማን ራይትስ ዋች ምክትል ስራ አስኪያጅ ሌዝሊ ሌፍኮ ኤርትራ ከኢትዮጵያ ጋር ያላትን የጦርነት ሁኔታን የማብቃቱ ጉዳይ በኤርትራ ያለውን የሰብአዊ መብት መሻሻል ድረስ ርቆ መሄድ ያለበት ጉዳይ ነው ይላሉ። በኢትዮጵያና በኤርትራ መካከል ያለው የቀዝቃዛ ጦርነት ሁኔታ መፍትሄ ቢያገኝ የኤርትራ መንግስት በሚፈጽመው የሰብአዊ መብት ረገጣ ለመቀጠል ምክንያት አድርጎ ከሚጠቀምበት አካል አንዱን ማንሳት ይሆናል። ኢትዮጵያና ኤርትራ ጠባቸውን መፍታት አለባቸው ይላሉ ሌፍኮ። ሁለቱም ወገኖች ድንበራቸውን ለይቶ ለማስመር የተደረገው ጥረት ውጤቶችን መቀበል አለባቸው። ሌላው አስፈላጊ ነገር ደግሞ በአፍሪካ ቀንድ ሀገሮች የሚካሄዱ ግጭቶችና የፖለቲካ ንትርኮች መፍትሄ እንዲያገኙ የሚያስችል ክልላዊ ጥረት እንዲኖር ሌዚ ሌፍኮ አስገንዝበዋል።